የቀድሞ የአይቮሪ ኮስት ፕሬዚደንት ሎረን ባግቦ እንደ አውሮፓውያን አቆጣጠር ከ2010 እስከ 2011 ዓ ም በነበረው ጊዜ በሰብ እና ላይ ወንጀል ፈጽመዋል ተብለው በዓለም አቀፍ የወንጀል ችሎት ፊት መቅረባቸው በቀጠለበት በአሁኑ ወቅት ተመሳሳይ ክስ የተመሰረተባቸው ባለቤታቸው ሲሞን ባግቦ የፍርድ ሂደት ደግሞ ዛሬ በአይቮሪ ኮስት ተጀምሯል። ዘገባውን አዳነች ፍሳዬ ይዛለች። ሲሞን ባግቦ አብጃን በሚገኘው የወንጀል ችሎት በገቡበት ወቅት ደጋፊዎቻቸው የሞቀ አቀባበል አድርገውላቸዋል። የቀድሞዋ ቀዳማዊት እመቤት እንደ አውሮፓ አቆጣጠር ከ2010 እስከ 2011 ዓመተ ምህረት በነበረው ጊዜ ውስጥ በስብና ላይ ወንጀል ፈጽመዋል ተብለው ለፍርድ የቀረቡት ያኔ በተካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንት የነበሩት ባለቤታቸው ሎረን ባግቦ እና የወቅቱ ፕሬዝደንት አላሳን ዋታራ አሸንፈናል ማለታቸው ግጭት ባስከተለበት ወቅት ተፈጸመ በተባለው ወንጀል ምክንያት ነው። በተከሰተው ግጭት ቢያንስ 3000 ሰዎች አልቀዋል። ባለቤታቸው ባግቦ ሄግ በሚገኙ ዓለም አቀፍ የወንጀል ችሎት በቀረቡበት በአሁኑ ወቅት ሲሞን ባግቦ በአይቮሪ ኮስት የሚዳኙት የሀገሪቱ ፍርድ ቤት በእሳቸው ላይ የመበየን ብቃት አሉ በማለት የሀገሪቱ ባለስልጣኖች ወደ ዓለም አቀፍ ችሎት አናስተላልፋቸውም በማለታቸው ነው። ሮድሪጎ ዳጄ የተባሉት ጠበቃቸው ሚስስ ሳግቦ የተከሰሱት በዜጎቻቸው ላይ ወንጀል ፈጽመዋል በሚል ስለሆነ ሕዝባቸው ፊት ቀርበው መልሳቸውን ለመስጠት እንዲችሉ በሀገራቸው መዳኘቱን ይመርጣሉ ብለዋል። ይሁንና የአይቨሪ ኮስት ፍርድ ቤት ከመንግስት ተጽዕኖ ነፃ ባለመሆኑ ማስረጃ ባይገኝባቸውም እንኳን ሊፈርድባቸው ይችላል ሲሉ አስገንዝበዋል። 66 ዓመት እድሜ የሆናቸው ሲሞን ባግቦ አንድ ሌላ ፍርድ ቤት የሀገር ጸጥታን አደጋ ላይ ጥለዋል የታጠቁ ዱርዬዎችንም አደራጅተዋል በሚል ባለፈው አመት የ20 ዓመታት እስራት ተፈርዶባቸው ነበር። እሳቸው ግን ጥፋተኛ አይደለሁም እንዳሉ ናቸው። ሲሞን ባግቦ ጥፋተኛ ሆነው ከተገኙ እድሜ ፍታሽ ሊፈረድባቸው ይችላል።